የሲዳማ ክልላዊ መንግስት ምስረታ የፊታችን ሰኔ 27 እንደሚካሄድ ተገልጿል። ዮናታን ዘብዴዎስ ከሐዋሳ ዝርዝሩን ይዟል። በ2011 ዓመተ ምህረት ህዳር ወር ውሳኔ ሕዝብ ማካሄድ ክልል መሆን የሚያስችለውን ድምጽ ያገኘው ሲዳማ ባለፈው ሳምንት ከደቡብ ክልል ምክር ቤት ስልጣን መረከቡ የሚታወስ ሲሆን የሲዳማ ክልል ምስረታ ዝግጅት ፕሮጀክት ጽህፈት ቤት ምክትሉ ዲሬክተር ታሪኩን ለማ ክልሉን መመስረት የሚያስችል ዝግጅቶች ተጠናቋል ብሏል። አስፈላጊውን ህገ መንግስታዊ ሂደት ጨርሶ አሁን ክልል ለመመስረት ቀናትን ጠባቃሪ የተባበቀ ነው ያለው ይህንን ሂደት ለማሳለጥ በተለይ ከአምና ጀምሮ ክልሉን እየመራ ያለው ስራ አስፈፃሚ ታስክ ፎርስ አቋቁሞ ነበረ። የሚመሰረተው ክልል ምን አይነት ይዘት ሊኖረው ይችላል፣ ምን አይነት መዋቅር ሊኖረው ይችላል፣ ምን አይነት አቅም ፈጥሮ መንቀሳቀስ አለበት፣ የህዝቡን ጥያቄ ሊመልስ በሚችል መልኩ የሚለውን ሰነድ ለማዘጋጀት የተለያዩ ኮሚቴዎችን አዋቅሮ ሲሰራ ነው የነበረው። ለሚመሰረተው የስዳማ ክልል ምክር ቤት ቀርበው የሚጸድቅ የክልሉ ህገ መንግስት የክልሉ የአስር ዓመታት የኢኮኖሚና ማህበራዊ ልማቶች እቅድና የክልሉ አርማ ተለይተው ተዘጋጅቷል ብሏል። ክልሉ ሲመሰረት እንግዲህ መንግስት የሚሆነው ክልል መንግስት የሚሆነው ያ መንግስት በውስጥ የሚኖሩትን ህዝቦች የሚመራበትን ደንብ ማዘጋጀት ነው የነበረው። ይሄ ተሰርቷል። መዋቅሮች፣ አደረጃጀት የውስጥ አደረጃጀቶች ምን መምሰል አለባቸው የሚለው ከህዝባችን አሰፋፈር ከህዝባችን አኗኗር እና ቦታ ቅርበት አገልግሎት የማግኘት ቅርበት ጋር ተያይዞ እነዚህ ፓራሜትሮች ተቀምጠው የፖለቲካ ወይም የአስተዳደር መዋቅር ስራም ሲሰራ ነበረ። ከዛ ውጪ ከክልላችን አውድ አንጻር ምን አይነት ፕላን መኖር አለበት የሚለውን፣ ምን አይነት የደቨሎፕመንት ፕላን መኖር አለበት ምን አይነት የሶሾ ኢኮኖሚ ፕላን በምን መልኩ መዘጋጀት አለበት የሚለውን አቅጣጫ የሚያመለክት ሰነድን ጭምር ሲዘጋጅ ነበረው። አሁን ክልል የሚሆን የፖለቲካ ስልጣን ያገኘውን ስላማ ክልል የሚመራ ፕሬዚዳንት፣ የምክር ቤት አባላትና መዋቅሮች ሰኔ 27 ከሚደረገው የክልሉ ምስረታ በዓል በኋላ እንደሚታወቅ ተናግሯል። እንደ ህዝብ ሉዓላዊ የስልጣን ባለቤትነታችን ጉዳይን አረጋግጠናል። ሲዳማ መንግስት ያቋቁማል። ይህንን የተቀበለውን ስልጣን ፓወር ኦልሬዲ አለ። ይህንን ፓወር ደግሞ አውቶራይዝ ተደርጎ ህዝብን ማገልገል የሚቻልበትን የፖለቲካ መዋቅር ይዘረጋል ማለት ነው። ይሄ የሆነው ጀመሪያ የሲዳማ ክልል ምክር ቤት ይመሰረታል። የሲዳማ ክልል ምክር ቤት ማቋቋሚያ ሞሽን ባለኝ መረጃ ተዘጋጅቷል። በዛ መሰረት የሲዳማ ክልል ምክር ቤት ይሰይ ነው። እስከ ሶስት መቶ የሲዳማ ምክር ቤት አባላት ተመልምለዋል። እነዚህ የምክር ቤቱ አባላቶች መንግስት ይመሰረታሉ። በሚመሰረቱት መንግስት አስፈጻሚ ይሰይማሉ። ክልሉን የሚመራው አሸናፊ ፓርቲ ወይም ብልጽግና ፓርቲ የራሱን ስራ አስፈጻሚ አደራጅቶ የራሱ ሰው ፕሮፖዝ ያደርጋል። የክልል ርዕሰ መስተዳደሩ የሚመሰረተው ክልል ማለት ነው። ምክር ቤት ደግሞ የሲዳማን ክልል ፕሬዚደንት ካጸደቀ በኋላ ፕሬዚደንቱ በሚያቀርባቸው ዕጩዎች መሰረት የየሴክተሩ ኃላፊዎች ከተሰየሙ በኋላ ቀጥሎ ያለውን ሂደት ስራ አስፈጻሚው። የተነጋገረ ነው። ሲዳማ ክልል ሆኖ መደራጀት አገር ያፈርሳል በሚል የሚቀርብ ትችትም ተገቢ አለመሆኑንም ምክትል ዲሬክተሩ አስረድተዋል። የሲዳማ ጥያቄ ሐዋሳን የመቀራመት ተብሎ ይጠይቃል። በዚያ በኩል ደግሞ ትንቅሎች በጣም በብዙ ቁጥር ለአገሪቱ አንድነት ስጋት ነው መበታት የሚሉ ነገሮች አሉ። ይሄ አስተሳሰብ የሚመነጨው በእኔ ቋንቋ አንድ አካባቢ ካልተመራ በኔ ሰዎች ካልተመራ እኔ በእጅ አዙር ካልመራው ሀገር ተረጋግቶ መኖር አይችልም፣ በሰላም መኖር አይችልም የሚል ሀሳብ ያዘለ ነው። በውስጡ ትክክለኛ ያልሆነ አመለካከት አለ። የሲዳማ ጥያቄ ለዚች ሀገር አንድነትና መጠናከር አዎንታዊ ሚና ቢኖረው እንጂ አሉታዊ ሚና ይኖረዋል ብዬ አላምንም። ህዝቦች አንድን ሀገር የኔ ነች የኔ ሀገር ናት ብለው እንዲያነሱ የሚያደርጋቸው በሀገሪቷ መንግስትም ሆነ በሀገሪቷ ውስጥ በሚኖረው ኩነት ውስጥ መደመጥ ይፈልጋሉ። ካልተደመጡ የማይደመጡባትን ሀገር አይወዱም። ስለዚህ እቺን ሀገር ወደዋት፣ እኔም ተሰሚ ነኝ፣ እኔም ዚች ሀገር ምስረታ ሂደት ሮል አለኝ ብለው እንዲያነሱ ጭምር ኮንፊደንስ የሚፈጥርላቸው ነው የስዳማ ብሔራዊ ክልላዊ መንግስት መመሰረት የህዝብ ጥያቄ በህዝብ ዳኝነት ስለመመለሱ ጥሩ ማሳያም ነው ብለዋል ህዝበ ውሳኔው ብዙ ነገሮችን ነው የመለሰው እስካሁን ድረስ የዚህ ጥያቄ መግፋት ራሱ ልክ አለመሆኑን ህዝቡም የራሴ ጥያቄ ነው ብሎ የሚታገለው ጥያቄ መሆኑን አሳይቷል ስለዚህ ይሄ ጥያቄ ሌሎች የህዝብ አስተዳደር ኢትዮጵያ ውስጥ ህዝብ የሚመራው መንግስት እንዲመሰረት ጭምር ዴሞክራሲያዊ የሆነ አስተምሮ ያበረከተ ነው ተብሎ ነው የሚወሰነው። ህዝብ መንግስትን እንዲመራ ማጆሪቲው ህዝብ ያላቸው ነገሮች ወይም የሚፈለጋቸው ነገሮች በዚህ ሀገር ውስጥ እንዲከወኑ ጭምር ትምህርት ሆነ ያለፈ ነው። በኢትዮጵያ የክልል አደረጃጀት ታሪክ ውስጥ በህዝብ ፍላጎትና ምርጫ የሚደራጀው የኢትዮጵያ አስረኛው የስዳማ ብሔራዊ ክልላዊ መንግስት ምስረታ ሰኔ 27 2012 ዓ ም በይፋ ለማብሰር የሚያስችል መርሃ ግብር እየተዘጋጀ መሆኑም ታውቋል ለአሜሪካ ድምጽ ራዲዮ Jonathan Zebdios awasam